አስቸኳይ ጊዜ አዋጁ የሀገራችንን ችግር እያባባሰ ነው እናም ሊነሳ ይገባል ሲል የኦሮሞ ፌዴራሊስት ኮንግረስ ኦፌኮ በዛሬ ዕለት ባወጣው ጋዜጣዊ መግለጫ አሳስቧል። መፍትሄው ውይይትና ድርድር እንጂ የኃይል እርምጃ አይደለም ሲል ኦፌኮ በሀገሪቱ ሰላምና መረጋጋት ይሰፍን ዘንድ በመንግስት ሊወሰዱ ይገባል ያላቸውን እርምጃዎችም ዘርዝሯል። አሉላ ከበደ መግለጫውን ተንተርሶ የድርጅቱን አንድ ከፍተኛ የአመራር አባል ማምሻውን በስልክ አነጋግሯል። አቶ በቀለ ገርባ፣ የኦሮሞ ፌዴራላዊ ኮንግሬስ ተቀዳሚ ምክትል ሊቀመንበር፣ በአነጋጋሪ በአነጋገሪ የኢትዮጵያ ጉዳይ ላይ ድርጅታችሁ የኦሮሞ ፌዴራላዊ ኮንግሬስ በዛሬ ሁለት ይፋ ያደረገው መግለጫችሁ የአስቸኳይ ጊዜ አዋጁ ቀድሞውንም እንደ ሰጋ ነው የሀገራችንን ችግር እያባባሰ ስለሆነ መንግሥት አዋጁን ያንሳ ትላላችሁ ብሎም ሀቀኛ ካላቸኋቸው ተቃዋሚ ፓርቲዎች ጋር ድርድር እንዲያካሄድ እና ብሔራዊ መግባባት እንዲፈጠር እናሳስባለን ይላል። እስኪ በቅድሚያ የዚህን መግለጫችሁን አላማ ይግለጹልን። እሺ፣ በጣም አመሰግናለሁ። እንግዲህ እንደሚታወቀው የአስቸኳይ ጊዜ አዋጅ የታወጀበት አግባብ እና ድምፅ የተሰጠበት አግባብ ሁሉም እንደሚረዳው ቢሆንም አዋጁ ታውጇል። ከዛ በኋላ ደግሞ አዋጁን ተከትሎ ብዙ ችግሮች ተከስተዋል። እኛ ደግሞ አዋጁ ሲታወጅ ጀምሮ ይሄ ነገር ችግር ያመጣል የሚል ስጋታችንን ገልጸን ነበረ። አሁን ደግሞ እንደ ሰጋነው ነው አዋጁ ሀገራችንን ችግር እየቀረፈ ችግር እየፈታ ሳይሆን እያባባሰ መሆኑን ስለተረዳል ይህንን መግለጫ መልካም፣ አቶ በቀለ። በዚህ መግለጫችሁ ላለፉት ሀያ ሰባት አመታት የኢህአዴግ መንግስት በተደጋጋሚ የህገ መንግስት ጥሰት መፈጸሙን፣ ሙስና እንዲሰፍን ማድረጉን፣ ለዲሞክራሲያዊ ለውጦች በር መዝጋቱን አምኖ ህዝብን ይቅርታ እየጠየቀ ባለበት ይላል መግለጫችሁ። በሌላ በኩል ደግሞ የተለመደ ባህሪውን ማረማቅቶት በህዝብ ላይ ከፍተኛ ጉዳት እያደረሰ ይገኛል የሚል ትችት አቅርባቸዋል። በተጨባጭ ሁኔታዎችን ወደ ማሻሻል ከመሄድ ይልቅ ወደ ባሰ ሁኔታ እያስገባ ነው እንድትሉ ያበቃችሁ ምንድን ነው? አዎ ትክክል ነው። እንግዲህ በዚህ ሀያ ሰባት አመት ውስጥ ብዙ ህገ መንግስታዊ ጥሰቶች ተደርገዋል። የተጭበረበሩ ምርጫዎች ተተናውነዋል። ዲሞክራሲያዊ መብቶች ተጥሰዋል። ሰብአዊ መብቶች ተረግጠዋል። ህቦች ደግሞ ይሄ እንዲነሳ ታግለዋል። እዚህ ትግል መሀል በተለይ እየተፋፋመ በመጣበት ሰዓት እንደገና ታደሳለ በማለት መንግስት ሙስና ውስጥ የተዘፈቀ መሆኑን፣ ዲሞክራሲያዊ መብቶችንም የረገጠ መሆኑን፣ ለዲሞክራሲያዊ ለውጦች በር እየዘጋ መሆኑን አምኖ ይቅርታ ጠይቋል። ይቅርታውን ተጠይቆ ህዝቡ ተጨባጭ የሆነ እርምጃ ነበር የጠበቀው ዲሞክራሲያዊ መብቶች ሰፋ የሚሉበት እና በሩ ክፍት የሚሆንበት ነገር ግን ጭራሽ በፊት የነበረው ሁሉ ወደኋላ ተመልሶ ወደ አስቸኳይ ጊዜ አዋጅ ውስጥ ሁሉ እንድንገባ ተደርጓል። ስለዚህ የተለመደ ባህሪ ማረም አለመቻል ብቻ ሳይሆን ጭራሽ ወደ ባሰበት ችግር ውስጥ ሀገሪቱን እየቀጥታት መሆኑን የተረዳ ነው። በዚህም ላይ ጉዳቶቹ ህዝቡም እንደሚረዳው በየአካባቢው ሰዎች እየተገደሉ ነው። በየአካባቢው ከህዝብ ጋር ግጭቶች እንዲፈጠሩ እየተደረገ ነው። ጭራሽ ደግሞ በአገር መከላከያ ሰራዊት ሳይቀር ህዝቦች ወደ ሌላ ሀገር ሁሉ እንዲሰደዱ እየተደረገ ነው። ከፍተኛ ጉዳት እየደረሰ ነው ብለን ያልነው በዚህ ምክንያት ነው። እነዚህ ጉዳቶች እየደረሱ ሳሉ እንደ ፖለቲካ ፓርቲ ዝም ማለት ኃላፊነት መዘንጋት ይሆናል በሚል ህሳቤ ነው እንግዲህ ይህንን መግለጫ ለማውጣት የተገደል ነው። መልካም፣ ይህን የአስቸኳይ ጊዜ አዋጁ አስፈጻሚ የሆነው አካል በእንግሊዝኛ አጠራር ነው የሚታወቀው የኮማንድ ፖስት የሚለው ይሰባል። የፌዴራል ፖሊስ ኮሚሽነሩ ጀኔራል አሰፋ አብዩ የአስቸኳይ ጊዜውን አስፈላጊነት አጽንኦት ሰጥተው ሲናገሩ ከእሳቸውም ቀደም ሌሎች በተለያየ ደረጃ ያሉ ባለስልጣናት ተናግረዋል። በሀገር ውስጥ ያለ የደህንነት ስጋት መፈጠሩን፣ ከፍተኛ መጠን ያለ የጦር መሳሪያ ወደ ሀገር ውስጥ እየገባ እንደሆነ፣ የሰዎች ደህንነት ስጋት ላይ እንደወደቀ ይልቁንም ደግሞ ጎረቤት ኤርትራን ጭምር ይከሳሉ። ኢትዮጵያዊ የሆኑ ወገኖችን ለተቃውሞ በማስታጠቅ በማሰማራት በሀገር ውስጥ የገቡና እየገቡ ያሉም አሉ ይላሉ። የሀገር ደህንነት አደጋ ላይ የወደቀ ሁኔታ ካለበት ሲያስ ይህን የአስቸኳይ ጊዜ አዋጅ አስፈላጊነት እንዴት ትመለከቱት አላችሁ? አዎ፣ በትክክል የሀገር ደህንነት አደጋ ላይ የወደቀ ከሆነ ሁሉም ኢትዮጵያዊ የእኛም ፓርቲና አባላትም ጨምሮ በዚህ ጉዳይ አስፈላጊ የሆነ የአስቸኳይ ጊዜ አዋጅ መታወጁን አንቃወምም ነበረ። ምናልባት መንግስት ብቻውን በራሱ ደህንነት አማካኝነት የሚያውቃቸው ነገሮች ሊኖሩ ይችላሉ። ነገር ግን ጉልህ የሆኑ በህዝብ ዘንድ የሚታዩና ማንም ሊገነዘባቸው የሚችሉ የደህንነት ስጋቶች በአሁኑ ሰዓት አይታዩም። ህዝቦች በብዛት በሚፈናቀሉበት ጊዜና በህዝቦች መካከል ከፍተኛ የሆነ ችግር በተፈጠረበት ሰዓት እንኳን እንደዚህ አይነት ነገሮች አልታወጁም። ነገር ግን አሁን የሚባሉት ከሌላ ሀገር ድንበር ዘለል የሆነ ጥቃት ሊፈጽሙብን ይችላል የሚባሉ ነገሮች የተለመዱ ጉዳዮች ናቸው። በእርግጥ እንደዚህ አይነት ነገሮች የሚከሰቱ ከሆነ እንዳልኩት ሁላችንም የሚመለከት ይሆናል። የሀገራችን ጉዳይ ነው። የህዝባችን ጉዳይ ነው። የደህንነታችን ጉዳይ ከፓርቲም ጉዳዮች የዘለለ ነው። ከዛ የበለጠ ነው። ስለዚህ በዚህ ሁሉም ኢትዮጵያዊ ሊተባበር እንደሚገባል እኛምናለን እኛም ደግሞ የዚህ አካል መሆን እንደሚገባን በደንብ እናውቀዋለን። እኛ የምንለው ግን ከዛ በፊት አስቸኳይ ጊዜ አዋጁ ከመታወጁ በፊት የነበሩ ሁኔታዎች ወደ ተረጋጋ ሁኔታ እየተመለሱ የነበሩበት ሁኔታ ነው የነበረው እና ከአስቸኳይ ጊዜ አዋጁ በኋላ ይበልጡኑ ችግሮች እየተወሳሰቡና ሰዎች እየሞቱ ያለ መረጋጋት እየተፈጠረ በህዝብና በመንግስት መካከል የበለጠ ቅራኔ እየተፈጠረ የመጣበት ሁኔታ መሆኑን ስላየን ነው እኛ አላስፈላጊ ነው ብለን የምንለው። ነገር ግን በመርህ ደረጃ አሁንም የምንቀበለው የአስቸኳይ ጊዜ አዋጅ አስፈላጊነቱ በተለየ ጊዜ በአንድ ሀገር ውስጥ መደንገግ እንዳለበት እናምናለን። እኛም ከሀገራችን ውጭ ለሀገራችን ደህንነት የማናስብ ሰዎች አይደለንም። ስለዚህ አሁን የምንለው ችግሩ አሁን መንግስት እየፈጠረ ያለው ነገር ነው እንጂ ኢሚነንት የሆነ ወይንም ደግሞ የሚታይ ግልጽ የሆነ ስጋት በሀገራችን ውስጥ ያልነበረ መሆኑን ነው። በዚህ ምክንያት ለሁሉም ኢትዮጵያዊ የሚበጀው ቁጭ ብሎ መፍትሄ ላይ መነጋገር እንጂ በኃይል አንድ ነገር ጨፍልቆ እዚህ የማስኘት የምንችልበት ደረጃ ላይ ያለ መሆናችንን መንግስትም ራሱ ይረዳል በሚል እምነት ነው ይሄንን የምንናገረው። ስለዚህ መንግስት ይህን ያዳምጣል የመፍትሄ አካል ይሆናል የሚል እምነት ነው ያለን። መልካም። አቶ በቀለ ገርባ የኦሮሞ ፌዴራላዊ ኮንግሬስ ተቀዳሚ ምክትል ሊቀመንበር ለጊዜው አመሰግናለሁ። እግዜር ስጥልኝ፣ ስለሰጠኝ ይድል። በጣም አመሰግናለሁ።